መስቀል ተመርኩዘን ወንጌል ተጫምተን ሃይማኖትን ሰብከን በክርስቶስ አምነን ማን ያሸንፈናል? እኛ ክርስቲያንን ክርስቶስ አለልን። ንግስቲቷ እሌኒ በጣም የታደለሽ፣ በጣም ዲስ ተመርታ መስቀሉን አገኘች። መድኃኒት ስትፈልግ ኪራኮስን ይዛ መስቀሉን አገኘች የዓለሙን ቤዛ መስቀል ተመርኩዘን ወንጌል ተጫምተን ሃይማኖትን ሰብከን በክርስቶስ አምነን፣ ማን ያሸንፈና? እኛ ክርስቲያንን ክርስቶስ አለልን።